ወይዘሮ ሰብለ ወርቅ ታደሰ በኩዊንስላንድ የደቡብ ማህበረሰብ ሀብ የቤት ውስጥ አመፅ ቅድመ መከላከል ስራ አስኪያጅ፣ አቶ ሀለኬ ጋኙ በቪክቶሪያ የማህበረሰብ የአእምሮ ጤናና የጋብቻ አማካሪ። በቅድሚያ ወይዘሮ ሰብለ ወርቅ በአሁኑ ወቅት የኮሮና ቫይረስ የፈጠረው የተለያዩ ቀውሶች አሉ፣ በጤናም በኢኮኖሚም እንደዚሁ በማህበራዊ ህይወት ውስጥ አንዱ በዚህ በቤት ውስጥ አመፅ ወይም በዶሜስቲክ ቫዮለንስ እና የቤተሰብ አመፅ ላይ እንደዚሁ ከፍተኛ ስጋትን ፈጥሯል። በመንግስት በኩልም ቀደም ብሎ ይህንን ለመከላከል በጀት ሁሉ አስቀምጧል። እስከ መቶ ሀምሳ ሚሊዮን ዶላር ድረስ የዚህ የመንግስት ስጋት ምን ያህል አስጊ ነው? ከእርስዎ ተሞክሮ አኳያ ይሄ የኮሮና ቫይረስ ሰዎች ቤት ውስጥ አንድ ላይ እንዲቀመጡ ማድረጉ የሚፈጥረው ችግር ምን ይሆናል የሚል ስጋት አለ ወይስ፣ እውን ሆኖ በእናንተ በኩል እስካሁን የቀረቡ ሪፖርቶች ውስጥ አሉ? አመሰግናለሁ ካሳሁን። በእርግጥ ነው በእኛ አሁን በዚህ በጣም አስከፊ በሆነው ጊዜ ውስጥ የዶሜስቲክ ፋሚሊ ቫዮለንስ ያ ና በሚስት እንዲሁም ደግሞ በልጆችና በቤተሰብ መካከል ቴንሽን ወይም ደግሞ የነበሩትን ችግሮች በጣም አግራቤት የሆኑባቸው ኬዞችን በአንድ ሳምንት ውስጥ ብቻ ከስድስት በላይ ድረሱልን ጥሪ ግማሾቹ ደግሞ ወጣቶቹም ቤትን ጥለው እስከ መውጣት ድረስ የደረሱበት እንደገናም ደግሞ ቆንጎኛና ቀጣይነት የነበረው ኮንፍሊክት ወይም ግጭት የነበራቸው ደግሞ አድጎ ወደ አመፅ ተከስቶ ቤት ጥለው እስከ መውጣትና ሸልተር እስከ መግባት እርዳታ እስከ መጠየቅም የደረሱበት ሁኔታ አለና ሶስት ቀን ባልሞላ ውስጥ ራሱ ከስድስት በላይ ጥሪዎች ያስተናገድኩበት ሁኔታ ነው ያለው። እና የሚያሳየው ሁለት ነገር ነው። አንደኛ አሁን ያለው ይሄ ሪስትሪክሽን ቤተን ልጆች አሁን ቤት ናቸው ያሉት፣ ደግሞ አንዳንዶቹ በብዛት ስፔሻሊ የስራቸው ባህሪ ከእኔ በታክሲ ድራይቪንግ በሌላ የሆኑት ኢንካማቸው በጣም በሚገርም ሁኔታ ከመቀነሱን ባሻገር ቤታቸው የመቀመጥ ሁኔታ ነው ያለው። ያ ደግሞ ፔስፋይ አድርጎታል። ልጆችም ትምህርት ቤት ሄደው ጭንቀታቸውን በተወሰነ መልኩ ያ ግጭት የሚፈጥረውን ታይም ለማስወገድ የሚችሉበትን ጊዜ ነበር። ነገር ግን አሁን ሁሉም ሰው አንድ ቤት ሲቀመጥ ውጭ መውጣት ሲያቅተው ያ በትልቁ ተጽዕኖ ፈጥሯል። ይሄ ግጭትን ከማባባስ አቅጣጫ በጣም ትልቅ ተጽዕኖ ነው ያደረገው። የወጡ መረጃዎች አሉ ከሀያ እስከ ሰላሳ አምስት ፐርሰንት በላይ ጨምሯል። በተለያየ በስቴቱም ደረጃ ማለት ነው እና እኛም ጋር በዛው ልክ ነው የጨመረው። እኛ ፕሪቨንሽን ላይ ነው በተቻለ መጠን ሰዎች ከግጭት ወደ ቫይለንስ ወይም ወደ አመፅ እንዳይሄድ ራሳቸውን እንዲጠብቁ በወንዶችም በሴቶችም ላይ ነው የምንሰራው፣ እና ከዚህ በፊትም የሰራናቸው ስራዎች ነበሩ። በኛ ፓይለት ፕሮጀክት ላይ ኢንቮልቭ ያደረጉ የነበሩ ቀድመን ለቫይለንስ ተጋላጭናቸው ብለን ያሰብናቸውን በማስተማር ደረጃ የሰራናቸው ስራዎች ነበሩና፣ ያ ግን ግማሾቹ ያንን ሜቶድ ወስደው ሶሉሽን ለመፍጠር ይሞከሩበታል፣ ግማሾቹ ግን ግጭቱ ከመባባሱ አቅጣጫ ወደ አመፅ በመሄዱ ህይወታቸውንም አደጋ ውስጥ እንዳይሄድ ራሳቸውንም ከዛ ለማውጣት የጣሩበት ሁኔታው ያየውና ግጭቱ በእርግጥ በጣም ተባብሷል። የሚጠበቅም ነው ማለት እንዲህ አይነት ሁኔታ ውስጥ ነገሮች በጣም ሊሚትድ በሆኑ ግጭትን የሚያባብሱ ምክንያቶች አሉ። የፋይናንስ እንግዲህ ከዚህ በፊትም ጋር በዚሁ ሬዲዮ ላይ ብዙ ተነጋግረናል እና አንዱ እንደ አንድ መንስ የሆነው እኛ ባደረግናቸው ጥናቶች የነበረው የኢንካም ወይም እስፔሻሊ የዚህ የሴንተርሊንግ በስራ በኮር የሚያገኟቸው የኢንካም መቀነስ ለአንድ የግጭት የማባባሻ ምክንያት ሆነው አግኝተናቸዋል። ህዝቡም ያለን ያንን ነው እና ይሄ ደግሞ በዚህ ሰዓት እንደ ሀገርም ትልቅ ክሪቲካል የሆነ ታይም ነው። በዚህ ሰዓት ይሄ በትልቁ ቤተሰብ ውስጥ ትልቅ ጫና እንደሚፈጠር እናስባለን። ሁለተኛው ደግሞ በልጆች እና በ ቤተሰብ መካከል ልጆች ረጅም ጊዜያቸውን እስፔሻሊ ለትምህርት ቤት የደረሱ ሃይስኩል ኤጅ የሆኑ ልጆች እድሜያቸውን በብዛት በብዛት የሚያሳልፉት አውትሳይድ ነው እና በወላጅና በተማሪዎች መካከል ጋፕ ነበረ፣ የመተዋወቅም ጭምር ማለት ነው እና አሁን አንድ ቤት ውስጥ በአንድ ጣሪያ ስር በረጅም ሰዓት ሲቀመጡ የባህሪ መለዋወጥ ችግር አለ። የዛ ደግሞ አይሶሌት ከመሆን ተያይዞ የሚመጡ የግጭት ነገሮች አሉ ማለት ነው። እዚህ ሂደት ውስጥ ኢትዮጵያውያን ሴቶችን በተመለከተስ በእናንተ በኩል የቀረበዋሉ ወደ ሪፖርት ለማድረግ ወይስ በጥቅሉ በደቡብ ክዊንስላንድ ነዋሪዎች ብቻ በጥቅሉ የመጣ ነው ይሄ? በጥቅሉ ሳይሆን እኔ ቅድሚያ ያስቀመጥኳቸው ለምሳሌ በሶስት ቀን ኢንተርቫል ውስጥ ማለት ነው ያኖች ና ኤርትራ እንዲሁም ሌላ የአፍሪካ ሀገራቶች ናቸው የእኛን ሰርቪስ ሰፖርት የጠየቁት ማለት ነው። እና በጣም ጨምሮ ያየ ነው። እኔም የማወራው አብዛኛው ዳታ ፎከስ ግሩፓችን የአፍሪካ ማህበረሰብ ስለሆነ የጨመረው እንደውም እኔ ከኢትዮጵያ ኢትዮጵያ ውስጥ ኢትዮጵያ ኮሚኒቲ ውስጥም ነው ይሄ ኢንክሪዝ የሆነው እና ከቤተሰቡ መካከል ከዚሁ ማህበረሰብ ከኛው ማህበረሰብ ውስጥ ነው እኔ ያልቁጥር በሶስት ቀን ኢንተርቫል ውስጥ ማለት ነው ሰዎች በሴቶች ግማሾቹ ራሳቸውን ጥለው ወጥተው ያደጉ ልጆች አስራ ሰባት አስራ ስምንት የሆኑ ደግሞ ቤታቸውን ጥለው የሄዱበት ያለበት ሁኔታ ነው የተከሰተው። ና እኛው ማህበረሰብ ውስጥ ጭምር ነው ማለት ነው አቶ ሀለ ኬስ በቅድመ ኮሮና ቫይረስ እና አሁን ደግሞ በኮሮና ቫይረስ በተፈጠር ቀውስ በፈጠረበት ወቅት በእናንተስ በኩል በተለይ ከአምሮ ጤናም ሆነ ከዚህ ከጋብቻና ወይም በአንድ ቤት ውስጥ አብረው በመኖር ላይ ያሉ ፍቅረኛሞች ወይም ግንኙነት ያላቸው ሰዎች ላይ ምን አይነት ተጽዕኖዎችን አሳድረዋል? ከበፊቱ የበለጠ ዋነኛ ምክንያቶቹስ ምንድን ናቸው? ለግጭቶቹ ወይም ለወጥሮቶቹ? ከሰባን አመሰግናለሁ። ሰብለ ከተናገረችው ነገሮች በሰፊው ከተናገረችው ነገሮች ትንሽ ለመጨመሪያ ያህል እውነት ነው፣ ከኮሮና በፊትም ያሉ ችግሮች አሉ። አሁን ግን ይህን ኮሮና አስመልክቶ ኮሮና ካመጣቸው ኤፌክቶች ወይ ደግሞ ችግሮች የአእምሮ የአእምሮ ችግር ዊችስ ሜንታል ሄልት ኢሹ የሚባለው ዶሜስቲክ ቫዮለንስ ቅድም በደም ተገልጸዋል። አሁን ያለው እንትን ድሮም የነበረ ነው። አሁን ግን ያለው ሁኔታ እያባባሰው ነው። ይህ በደንብ ተናግረችዋል ተናግራለች ሞር ደግሞ ሊመጣ ይችላል። ለዚህ እነዚህ ቤት ውስጥ ያለው ድርዎች ኩቻ አርጊውመንት ምሉ ፈረንጆች የሚሉት የገንዘብ እጥረት እስከ ዲቮርስ ድረስ የደረሱ ጉዳዮች አሉ። አሁን የብቻ ሳይሆን የአለም ሁኔታዎችን ደሞ ስንመለከት ለምሳሌ እንደ ቻይና አይነት ቀድሞ ይህ ችግር የደረሰባቸው ሀገሮች ይህ ችግር በከፍተኛ ደረጃ በከፍተኛ ደረጃ ደርሶ ብዙ ቤተሰብና ብዙ ግለሰቦች ተጎድተዋል። ዶሜስቲክ ቫይለንስ አንስቶ እስከ ዲቮርስ ድረስ ፐርሰንቴጅ ጨምረዋል። ኢንግላንድ አሁን ለምሳሌ እስከ ሀያ ሶስት ፐርሰንት የዶሜስቲክ ቫይለንስ እና የዲቮርስ ሁኔታ ይጨምራል ተብሎ ይጠበቃል። መንታ ህልት አስመልክቶ አንደኛ ለአንድ ሰው አምሮና የፊዚካል ጤንነት ትምህርት ቤት የመሄድ የመስራት ከዘመድ አዝማድና ከወዳጅ ጋር መገናኘት ወጣ ብሎ ሻይ ቤት ሄዶ ካፌ ሄዶ ኮፌ ነጥፎ ከሰው ጋር መነጋገር እነዚህ እነዚህ ነገሮች ሊበርቲ ናቸው። ሊበርቲ ማለት ነጻነቶች ናቸው። አሁን ግን በዚህ በሪስትሪክሽን በመራራቅ እና ከቤታ ለመውጣት በምለው መንግስት ባወጣው ህግ እነዛ ነጻነቶችን ማጣት ማለት ነው። እነዛ ነጻነቶች ደግሞ ሲጠፉ ያው ያ ችግር ያመጣል። የፊዚካል ሄልት የፊዚካል ሄልት ማለት የሰውነት ጤና ማጣት ያመጣል። እና እነዚህ እነዚህ ነገሮች ሁሉ እነዚህ ነገሮች ሁሉ ሞር ችግር ያመጣሉ ወይም ነገሮችን ያባብሳሉ ተብሎ ይጠበቃል። እንደ ማንኛውም አይነት ሁኔታ ሰዎች ይለያያሉ። የሰዎች ጤና አእምሮም ሆነ የፊዚካል የሰውነት ጤና ይለያያል። ከዚህ በፊት ለምሳሌ ልጆች አሉ፣ ትላልቅ ሰዎች አሉ፣ ሽማግሌዎች፣ አዛውንቶች አሉ። ኢፌክቱ ይለያያል። በተለይ አሁን ሰብለ ቅድም በተናገረቻቸው የቤተሰብ ውስጥ እንትን ከዚህ በፊት ቁርሾ ያለባቸው ሰዎች ወይ ደግሞ አለመግባባት ያለባቸው ሰዎች ወይ ደግሞ የኢኮኖሚክ እጥረት ያለባቸው ሰዎች ይሄ ሞር አክስለሬት ያደርጋል፣ ሞር ያባብሰዋል። ያለውን ቤት ውስጥ ያለው ሁኔታ ያባብሰዋል። ስለዚህ ሌላ ደግሞ እንደኛ አይነት እንደ ኢትዮጵያኖችና ወይ ደግሞ አፍሪካኖች በቅርብ ጊዜ ሀገር ለመጡት ከሌላው ከሜንስትሪም ወይ ደግሞ ከአውስትራሊያን ሶሳይቲ የተለየ ችግር ይኖረናል ማለት ነው። ቅድም ተጠቅሷል፣ የቋንቋ እጥረት አለ ስልክ ደውሎ ያለውን ችግር የመናገር ልምዱም ወይ ደግሞ ኮንፊደንሱም ላይኖር ይችላል። እና ሴቶች በተለይ ሞር አይሶሌት ይሆናሉ። በዚህ ነገር ላይ ቅድም ተናግራችኋል። የአውስትራሊያ ኮንዲሽን እንዳለ ሆኖ ማይግራንት ሆኖ ሪፊውጂ ምናምን መጥቶ እዚህ የምኖሩ ገና በደንብ ያልተቋቋሙ ያልተደራጁ ሶሳይቲ ላይ ሞር ይጨምራል ብዬ እገምታለሁ። ሰብለ በሆን የእናንተ አንዱ ተግባር ቅድመ መከላከል ነው። ከዚህ ሁኔታዎቹ በቀውስ ውስጥ ነው ያለው የጤና ቀውስ እና በዚህ የአእምሮና የሌሎች የማህበራዊ ቀውሶችንም አከታትሎ መጥቷል ቫይረሱ። እርዳታ ለሚሹ ሴቶች ይገዛ በምን መልኩ ማድረግ ነው የምትችሉት በእናንተ በኩል? ሌላም ተጨማሪ እርዳታ የሚሹ ከሆነ በፖሊስ ወይም በሌሎች ድጋፍ ሰጪ ድርጅቶች ች በኩል እርዳታ ቢሹ እንዴት ሊያገኙ ይችላሉ? በእናንተስ በኩል ምን ነገሮች ናቸው ሊቀርቡላቸው የሚችለው? በተለይም እንደሚያተኩሩት በኢትዮጵያውያኖቹ፣ በኤርትራውያን እና ሌሎች አፍሪካውያን ዘንድ እርዳታዎች በብዛት አሉ አሁንም ድረስ ኦፍኮርስ ቀነሰበት ሁኔታ አለ። አሁን በፊት አንድ ሴት የሆነ ቫይለንስ ኮንፍሊክት ኤርሊ ስቴጅ ላይ ሲሆን የት መሄድ እንዳለባቸው ሰትልመንት ኤጀንሲዎች አሉ። ካውንስሊንግ ሰርቪስ በኔ አሁን ባለውበት ስቴት እንደ ኪፓስ መልቲካልቸራል አውስትራሊያ አይዋስ ኢሚግራንት ዊመን ሰርቪስ የሚባሉ ኦርጋናይዜሽኖች ወኪንግ ሰዎች ሄደው ወደዛ ኢንካሬጅ እናደርጋቸዋለን። ሄደው ምክንያቱም በጣም ፕራይቬት ኮንፊደንሻል ስለሆነ ማለት ነው፣ እንደዛ በዛ በኩል ሄደው ሰፖርት ማግኘት የሚችሉበት ነበር። አሁን ባለው ኦፍኮርስ እነዚህ ነገሮች የፊዚካል ኮንታክት በጣም የቀነሰበት ሁኔታ ነው መቀነስ ብቻ አንዳንድ ቦታ ላይ ሞር ኦንላይን ነው ግን ሰርቪስ ውስጥ ይላል አሁንም ድረስ ያለበት ሁኔታ ነው ያለው። ከዛ ባሻገር ጂፒ ወይም ጀነራል ፕራክቲሽነር ዶክተሮች ማለት የቤተሰብ ዶክተሮች በእነሱም በኩል ሰፖርት ማግኘት ይቻላል። ከዚህ በፊት የሄልት ብቻ ጉዳይ ነበር የሚመስለን ግን መንግስት ከተባለፉት አይ ቲንክ በባለፉት ሶስት አመቶች ውስጥ ኢምፕሊመንት የተደረጉ ወይም የተተገበሩ አሉ። በዋናነት የቤተሰብ ዶክተር በጣም ሴፍ የሆነ ኤግዚት ነው። ሰዎች እርዳታ ማግኘት ቢፈልጉ በዛ በኩል ማግኘት ይችላሉ። አሁን ይሄ ቴሌሄልት ተጀምረዋል። ሌሎ ነገሮች አሉ። በዛ በኩል እርዳታ ማግኘትም ይቻላል። ሴፍ ካልሆነ በሌላ በኩል ኮንትሮሊንግ ካለ፣ እንደዚህ አይነት ችግሮች ካሉ ከዶክተራቸው ጋር በቀጥታ ዶክተራቸውን እንደ አይነት ችግር እንዳለባቸውና እርዳታ እንደሚሹ ቢጠይቁ እነሱም በእነሱ በኩል ሰፖርት ሊያገኙ የሚችሉበትም ነገር አለ። በዚህ አጋጣሚ ግን ቅድምም ከተጠቀሰው መጨመር የምፈልጋቸው ነገሮች አሉ። የቤተሰብ አመፅ ስንል በአንደኛነት የደምስቲ ፋሚሊ ቫይለንስ የምንለው ወይ ቫይለንስ ስቴጁ ዋና መሰረቱ ወንዶች አብዛኛው ጊዜ ምክንያቱም ይሄን የሚፈጽሙት ወንዶች ናቸው። በአብዛኛው ማለት ነው። ከዘጠና አምስት መቶ በላይ ሁሉም ወንዶች አይደሉም፣ ግን ወንዶች ሆነው በባህልም በተለያየ ምክንያት ፓወርን ወይም ደግሞ እኔ የቤተሰቡ ኃላፊ ነኝ እኔ ነኝ ፈላጭ ቆራጭ የሚል ሴንቲሜንት ያላቸው ወንዶች ብዙ ጊዜ ነገሮች በእጃቸውን ኮንትሮል ማድረግ ሲያቅታቸው የሚፈጽሙት ተግባር ነው፣ ቫይለንስ ማለት ነው። ለምሳሌ ግጭት ቢኖር ቤተሰብ አሁን አንዱ ማሳሰብ የምፈልገውን በዚህ አጋጣሚ ሰዎች ሪል ቤታቸውን ራሳቸውንም እንዲያዩ ማድረግ የምፈልገው ነገር በዚህ ሰዓት እዚህ ብቻ አይደለም ችግሩ የፋይናንስ እጥረት ያለው እዚህ ብቻ አይደለም። ሁላችንም እንደምናውቀው ቤተሰቦች አሉ አንድም ቢሆን አንዳንዴ ደግሞ በጣም ብዙ የቤተሰብ አባል አለን። ከሀገር ቤትም ከሀገር ቤት ውጭ የምንደግፋቸው በስደት የሚኖሩ ዘመዶች ሊኖሩ ይችላሉ። ወንድሞች፣ ቤተሰቦች ሊኖሩ ይችላሉ። ያ ከመቼውም በላይ ሳፖርት የሚፈልጉበት ጊዜ ነው። ፕሬሸሩ በጣም ቀላል አይደለም። ስራ ከማጣት ጋር ተደምሮ፣ የኢኮኖሚ መቀነስ ጋር ተደምሮ ደግሞ ከዛ የሚጮኋለ ሴቷም ቤተሰብ አላት፣ ወንዱም ቤተሰብ አለው። ነገር ግን ብዙ ጊዜ ያየ ነው ይህን የምናገረው። ከዚህ በፊት በደረግናቸው ሪሰርቾች ያሳየን ነገር ምንድነው፣ ወንዱ ሙሉ ለሙሉ ከሴንተር ስራ ሲያጣ የሴንተር ልኩንም ገንዘብ ኮንትሮል በማድረግ እሱ በሚፈልገው መንገድ ማድረግ ይፈልጋል። ይህም ቤተሰቡን ሳማክር የራሱን ቤተሰብ ብቻ ሊሆን ይችላል። ሴቷ ደግሞ ለምንድነ ቤተሰብ ትላለች። ሴቷም ደግሞ በአጋጣሚ ከሚተራርፋት ላይ ወደ ቤተሰቦቿ መላክ ትፈልጋለች። ይሄ በጣም ትልቅ ቴንሽን ይፈጥራል ቤተሰብ ውስጥ ማለት ነው። ያ ቴንሽን ያልፍና ነው እኔ እኔ የቤቱ ራስ ስለዚህ ማድረግ የምችለው ይህንን ነው። ጉልበትን መጠቀም ይጀመራል ማለት ነው። ጉልበትን የሚጠቀሙ ሰዎች ናቸው ወደ አመስ ገብተው የሰውንም ሕይወት እስከማጥፋት የሚደርሱ ኮንትሮል ማድረግ ሲያቅታቸው ህይወትንም እስከ ማጥፋት የሚሄዱት ማለት ነው። እንደተባለው የዚህ አእምሮ ጤና መቃወስም ባለንም መረጃ መሰረት ብዙ ሰዎች በዲፕሬሽን ውስጥ ያሳለፉ ናቸው። አናክሲቲ ያለ እነዚህ እነዚህ ተደምረው እስከ ዛሬ በስራ ወቅ በማድረግ ከጓደኛ ጋር በመሆን ቡና በመጠጣት ኢንተርቪን በማድረግ እነዛን ኮንትሮል ማድረግ ይቻል ነበር። አሁን ባለው ሁሉ ነገር አንድ ቤት ውስጥ ነው። ኦፍኮርስ መንግስት ይህንንም ተረድቶ የኦንላይን ሳፖርት አለ። ግን ያ ምን ያህል ለኛ ማህበረሰብ ሳፖርቱ ይኖራል? በዋናነት የራሱ አንዱ ትልቅ ችግር ይመስለኛል። ተከትሎ አንዱ እስካሁን ድረስ እየተንሸራሸሩ ያሉ በሌሎችም ተመሳሳይ የሆነ ከእናንተ ጋር እርዳታ ሰጪ ድርጅቶች በኒው ሳውዝ ዌልስ በተለያዩ በመላ አውስትራሊያ ያሉ የሚያነሷቸው ጥያቄዎች አሁን አዲስ የተከሰተባቸው ችግር ቤት ውስጥ የመቀመጡ ሁኔታ፣ በተለይም የዚህን አይነት አመጽ የሚፈጻሚው ግለሰብ የበለጠ ችን ሴትዮ በቁጥጥር ስር የማድረግ የስልክ ንግግሮቿን የማዳመጥ የኢንተርኔት አጠቃቀሟን ማናቸውንም እንቅስቃሴዎች ከቤት መውጣት መግባቱን ሁሉ ቁጭ ብሎ የሚቆጣጠርበት ሁኔታ ላይ ነው ያለው። የበለጠ እንዳውም ተጨማሪ ኃይል ተጨማሪ ቁጥጥር ተጨማሪ ተጽዕኖ የማሳደር ሁኔታ ነው ያለው። ወጥተው እንኳን እርዳታ ለማግኘት ወደኛ የሚመጡት ሰዎች ቁጥር ቀንሷል። ምናልባትም አንዱ ምክንያት ይህ ሊሆን ይችላል ብለዋል። ከዛ በተጨማሪም ፖሊስ እንደዚሁ አሁን ባለው ሁኔታ የዚህ የአካላዊ መራራቅን አዲስ የወጡትን የእገዳ እንቅስቃሴ ገደቦችን ለማስከበር ብዙ ቦታ ላይ ያለው የፖሊስ ኃይል ኃይል በተለያየ መልኩ ተሰማርቷል። ይህንን የቤት ውስጥ አመፅን ለመቆጣጠርም ፍርድ ቤት የወጡ ገዳዎችንም ለማስፈጸም ሁሉ ችግር አለ ተብሎ ይጠቀሳል። እነዚህ ሁሉ ባሉበት ውስጥ በምን መልክ ነው ቀጥታ እናንተን አግኝተው መፍትሄ እንዲያገኙ የምታበረታታቸው? መልእክቷችሁ ምን ይሆናል? ቅድም እንደጠቀስኩት አሁን በዚህ ሰዓት በጣም በቀላሉ ማግኘት የምንችላቸው ጂፒዎች አሉ እሱ መጠቀም ነው። የቤተሰብ ዶክተሮቻችን ማለት ነው። ሌላው ግን በማህበረሰብ ውስጥ ያሉ የምናምናቸው ሰዎች እነሱን ሲክ ማድረግ ነው። ሁለተኛ ከቤት ውስጥ ኦቶር ሌክቲሜት የሆነ የዶሜስቲክ ፋሚሊ ቫይለንስ ችግር ከሆነ ሪሊ ወጥተው ሲክ ማድረግ ይችላሉ ይሄ ማለት ውስጥ ያለ ህይወትና ሞት መካከል ያለ ነገር ነገሩ በጣም እየተባባሰ ና ለህይወታቸው አስጊ ከሆነ ባለ በሌለ ሀይላቸው አይ ቲንክ አንደኛ ሴፍቲ ሜዠሮችን መውሰድ ነው ካስፈለገ ከዚህ በፊትም የጠቀስናቸው ነገሮች አሉ ቤት ውስጥ አምስ ሲከሰት ወይም ግጭቶች ሲባባሱ ሴፍ ስፔስ መፍጠር ማለት ነው ቤት ውስጥ ያንን ስከለት የሚያደርግ ወይም የሚያበርድ አትሊስት በጣም ኢንቴንሲፋይ የሆነ ሲሄድ ነው ወደ አመፅ አመፁ ወደ ህይወትን እስከ ማጥፋት ድረስ የሚሄደው ና የአካልም ጉዳት እስከ ማድረስ የሚደርሱ። ስለዚህ ቤቱ ሴፍ ስፔስ መፍጠር ነው። ቅርበት ያሉ ጎረቤቶች ቤቶች ካሉ ደግሞ በተቻለ መጠን ሪሌሽንሽፕ ለመፍጠር ና አላርም እንዲህ አይነት ነገር ካለ ሌለ ከሰማው እንዲህ ማለት ነው ፖሊሶችን ጥሩልኝ ብሎ ከዛም ሴፍቲ ሜጀሮችን ማስቀመጥ ያስፈልጋል ማለት ነው። ከልጆቻቸው ጋር ኮሚኒኬት አሉ ይሄ አሁን በጣም ላሳስበው ሞዶ የስ በባልና በሚስ መካከል ሌላውን አንዱ ነገር ነው ግን፣ በልጆች ውስጥም ትልቅ ችግር አለ። በልጆች እና ይሄ አደልት ቻይልድ የምንላቸው ይሄ ቢትዊን አስራ አራት እስከ አስራ ስምንት አመት ድረስ ያሉ ልጆች አሉ። በጣም ሪስኪ ነው። አሁን የነሱም የባህሪያቸው አለ። ውጭ የለመዱ አሉ። የቤተሰብን ጋር ያለ ቴንሽኑ የራዝግና የፊዚካል ቫይለንስ የመከሰቱ እድል ሰፊ ነው። በዚህ አጋጣሚ ወላጆች የልጆችንም ጭንቀትና የሚገባባቸውን ስትረስ ሌቪል አንደርስታንድ አድርገው ከልጆቻቸው ጋር በቂ የሆነ ንግግር ማድረግ ነገሮች በጣም ኢንተንስፋ ሲሆኑ የሴፍ ስፔስ ይሄ ኩል ዳውን የምንልበት ወይም የምንበረድበትን ቤተሰቡ ራሱን ክላን ማውጣት አለበት ብዬ ነው የማስበው። ሴቶች ግን በዋናነት መካከል የግጭቱ ብቻ እየተባባሰ ወደ ፊዚካልና ወደ ህይወትን እስከማጥፋት እንዳይሄድ እንዳልኩት ደግሞ አለ ደግሞ የራሳቸውን ሴፍ ኤግዚት ማዘጋጀት አለባቸው። ጎረቤትን አወል ከማድረግ እንደ ይህን ድምጽ ካሰማው ይሄ ማለት ነው፣ ባካችሁ ፖሊስ ጥሩልኝ። በዲስታንስ ማድረግ ይቻላል። ይሄንን ፖሊስም ይህን ቀድሞ ካወቀ ይቻላል። ሌላው ደግሞ በዚህ አጋጣሚ ላስመስበው ወዶ የብዙ ሰዎች ኮንፊውዝ በግ በቤተሰብ አመፅ ምክንያት ልጆቻቸውን ለየብቻ የሚያሳድጉ ቤተሰቦች አሉ። አንዱ አሁን የወጣው ዳታ አለ። የአንድ ሮስ የአውስትራሊያ ዊመን ሪሰርች ኢንስቲትዩሽን ያወጣው አንድ ዳታ አለ አለና አንዳንድ ወንዶች በፍቼ የተጠናቀቀን እና በመንግስት ኢንተርቬንሽን የተደረገ የዚህ ቤተሰብ አሬንጅመንት አለ። ነገር ግን ያንን አሬንጅመንት ዛሬም ዳግም ማኒፕሌት ለማድረግ ሴቷን ለማግኘት ትሬት የማድረግ ነገር አለ። አሁንም ኢንፌክሽን ሌብሉን ለመጨመር ለምሳሌ ብሪች እንድታደርግ የኮርት ኦርደሩን ኢንኮንቪኒንስ በመፍጠር ሴቷ ላይ በጣም የአእምሮ ጫና በመፍጠር እንደገና ደግሞ ልጆችን ሪስክ ውስጥ የማስገባት ለምሳሌ ኮቪድ ያለ። ስለዚህ የሚሻለው ለምሳሌ አንዳቸው ወይም ጋር መቀመጥ ሊሆን ይችላል፣ ግን ማን ማንፕላይዳቲ ሲስተም እና ልጆችንም ሪስክ የማድረግ ነገር አለ። አሁን አቲ በዚህ አጋጣሚ እንዲህ አይነት አሬንጅመንት ያላቸው ሰዎች ሴቶችን ቢሆኑ ወይ ወንዶችም ማወቅ የሚገባቸው ነገር አሁን ኢዚ አርጓል ስቲል የፋሚሊ ዶምስቲ ፋሚሊ ባለንስ ኮ ስቲል ኦፕን ነው። ልጆቹ የዚህ አሬንጅመንት ከተስማሙ በባልና በሚስት ለልጆቹ ሴፍ በሚሆነው መንገድ ያንን ማቀየር ይችላሉ፣ ግን አግሪመንት መኖር አለበት። ያለበለዚያ የህግ ጥሰትም ስለሚያስከትል ማለት ነው። እና ይሄም አንዱ ትልቅ ኮንፊውዥን የፈጠረባቸው ነው። በእኛ ማህበረሰብ አካባቢ አሬንጅመንቱ ምንድን ነው? ማድረግ ያለብኝ ኢንፌክሽኑን ደግሞ እንደ አንድ ትሬት የሆን ወንዶቹ የሚጠቀሙበት ሁኔታ ነገር ነው ያለው። ለምሳሌ በቃ እንዲህ ነው ማድረግሽ እንደዛ ነው ማድረግሽ ነው። የኖርሌጅም ነገር አለ። ሁሉም ሰው የተማረ ስለ ኮቪድ ያለው አንደርስታንዲንግ ኢኳል አይደለም። በጣም ፎቢያ የሆነበት ብዙ ሰው አለ በጣም ወሪድ የሚያደርጋል፣ እና ያንን እንደ ማኒፕሌሽን ሜቶድ የሚጠቀሙበትም አንዳንድ ልጆች እንዳሉ ነው የተሰማው። ስለዚህ ይህንንም ሰዎች አይ ቲንክ ለልጆች ኢንትረስት ቅድሚያ በመስጠት በመሀላችን ሴቶችን ደግሞ የሚያስፈልገውን መረጃ ከመንግስትም ከኮሚኒቲ ሊደሮችም አሁን እኛ አካባቢ ላይ እዚህ ኩይንስላንድ ላይ እንደ አደኖ ሜልበርን ላይ ብዙ ጠቶ የለይም ግን እዚህ ኩዊንስላንድ ያደረግነው ምንድን ነው? በጠቅላላ ኮሚኒቲ ሊደርስ እስፔሻሊ ዌል ትሬንድ እንዲሆኑ በካውንስሊንግ እንዲሁም ደግሞ ዶመስቲክ ፋሚሊ ቫይለንስ ጥሩ እውቀት አላቸው ተብሎ የሚታሰቡ እነዚህ የሚጣልባቸው በአንድ ላይ የኮንታክት ምትል እያዘጋጀን ያለ ነው። ዛሬ ማታ ይፋ እናደርገዋለን ብለን እናስባለን። ሰዎች ቢሆኑ በቋንቋቸው በኮሚኒቲያቸው በኩል በራሳቸው እንዴት ይህንን ሳፖርት ማግኘት እንደሚችሉ ለዛ ደውሎ ያ ደግሞ የሚመለከተውን ሰርቪስ ኮንታክት አድርጎ ሳፖርት እንዲያደርጉ እንደዚህ እያዘጋጀን ያለ ነው። በእኛ አካባቢ ይሄንን ያደረግን ያለ ነው። በዚህ አጋጣሚ ቲንክ ስፔይስም ሌሎችም በአካባቢ ይህ ኩንስላንድ ሚሳው ዘስም አብዛኛው አበሻው የሚኖርበት አካባቢ ላይ ያሉትን ነበሮች በሼር በማድረግ በዚህ ሳፖርት ማድረግ ይቻላል ብዬ ነው የማስበው። ወይዘሮ ሰብለ ወርቅ ታደሰ በኩንስላንድ የደቡብ ማህበረሰብ ሀብ የቤት ውስጥና ቤተሰብ አመፅ ቅድመ መከላከል ስራ አስኪያጅ፣ አቶ ሀለኬ ጋኙ የማህበረሰብ የአእምሮ ጤናና የጋብቻ አማካሪ ስለ ቃለ ምልልሱ እናመሰግናለን። እሺ።